የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሰሜናዊ ጀርመን የሚካሄደውን የቡድን ሀያ ጉባኤን ለመካፈል ጀርመን ሃምቡርግ ከተማ ገቡ። ትራምፕ ወደ ጀርመን ከመምጣታቸው በፊት ፖላንድ ላይ አጭር ጉብኝት አድርገዋል። ትራምፕ በፖላንድ ዋርሶ ላይ ጉብኝታቸው በሰጡት ጋዜጣዊ መግለጫ አፍራሽ ባህር ያላት ሲሉ ሩሲያ ላይ ትችት አሰምተዋል። አሜሪካ በመካከለኛው ምስራቅና በምስራቅ አውሮፓ ውስጥ ሰላምና ደህንነትን ለማስጠበቅ ቆርጣ ተነስታለች። ለሩሲያ አፍራሽ ባህሪ ምላሽ ለመስጠት ከፖላንድ ጋር እየሰራን ነው። ፖላንድ የፋይናንስ ግዴታዎቻቸውን ከሚወጡ ጥቂት የኔቶ አባል አገሮች አንዷ በመሆኗ በምሳሌ የምትጠቀስ ነች። አመስጋኞችም ነን። ትራምፕ ይህንን የተናገሩት ዋርሶ ላይ ከፖላንዶ ፕሬዚዳንት ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ነው። የፕሬዚዳንት ትራምፕን ወቀሳ ተከትሎ ይህ አይነቱ አቀራረብን አንቀበልም፣ በዚህም ምክንያት የሁለቱ ሀገራት ፕሬዚዳንቶች ፊት ለፊት እስኪገናኙ እንጠብቃለን ሲል ሞስኮ የሚገኘው የፕሬዚዳንታዊ ቢሮ አንድ ቃለ አቀባይ መግለጹ ታውቋል። ትራምፕ በሃምቡርግ በሚካሄደው የቡድን ሀያ ጉባኤ ላይ ቭላዲሚር ፑቲንን ለመጀመሪያ ጊዜ ያገኟቸዋል ተብሎ በጉጉት እየተጠበቀ ነው። በአውሮጳ የሶስት ቀናት ፖለቲካዊ ውይይታቸውን ዛሬ ፖላንድ ላይ የጀመሩት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከጥቂት ደቂቃዎች በኋላ ከጀርመኗ መራይተ መንግስት አንጌላ ሜርክል ጋር ሃምቡርግ ከተማ ውስጥ ተገናኝተው እንደሚነጋገሩ ታውቋል። ትራምፕ በዚህ ቆይታቸው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤና ከደቡብ ኮሪያው ፕሬዚዳንት ሙንጃይ ኢን ጋር ተገናኝተው ስለ ሰሜን ኮሪያ ጉዳይ እንደሚነጋገሩም ታውቋል። ቡድን ሀያ በመባል የሚታወቀው በኢንዱስትሪ የበለጸጉ ጠንካራ ኢኮኖሚ ያላቸው ሀገራት የሁለት ቀን ጉባኤ ነገ ጀርመን ሃምቡርግ ከተማ ይጀምራል።